ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል የስራ ቦታ አለው። የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። በአዲስ አበባ የጀማሪ ስራ ፈጣሪዎች ማትጊያ ማዕከል በርካቶችን ለመልካም ደረጃ እያበቃ መሆኑ ተሰምተዋል። ሙሉ ጉዳዩ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩ እመራለሁ። ዛሬ በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው። አብራችሁ እንድታመሹ አስቀድሜ ጋብዛለሁ። ወደ ቀዳሚ መሰናዶው ልሻገር። አዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት ዓመት በፊት የተቋቋመው ክሬቲቭ ሀብ የወጣት ስራ ፈጣሪዎች ማትጊያ ማዕከል ሲሆን ጀማሪ ስራ ፈጣሪዎችን ይደግፋል። የተቋሙ ስራ አስኪያጅ እንደገለጹት ክሬቲቭ ሀብ የስራ ፈጠራ ሀሳብ ያላቸውን ወጣቶች በአባልነት ይቀበላል። ከዚያም የተለያዩ ስልጠናዎችን በመስጠትና ሀሳቦቻቸውን ወደ ተግባር የሚለውጡበት ቦታና ቤተ ሙከራ በማዘጋጀት ያግዛቸዋል። የማዕከሉ ተጠቃሚዎችን በማዕከሉ ድጋፍ ሀሳቦቻቸውን ወደ ተግባር ለመቀየርና ስራዎቻቸውን ለማስፋፋት እንደቻሉ ይናገራሉ። ገብረ ሚካኤል ግብረመድን አጭር ዘገባ ልኩልና ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ስራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይንና በሌሎችም ሥራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የሥራ ፈጠራ ሀሳቦቻችንን ወደ ተግባር ለመለወጥ አስችሎናል፣ የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል። የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕሪነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህር ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው ማህበረሰብ ለሚባሉ እንደዛ ያለበት ቦታ ነው እና፣ ስለዚህ እኔ ሳወራ የማወራው ስለ ቢዝነስ ነው። ሌላውም ሰው ሲወራ የሚያወራው ስለ ቢዝነስ ነው፣ ወይ የሆነ ነገር ስለመቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙንን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነው እና ስለዚህ በሱ በሱ መንገድ ስናየው ክሬቲቫ በጣም ብዙ ሰው ጠቅሟል ብዬ አስባለሁ። ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች አምስት ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች። ኮሮና ታይም ላይ በጣም በጣም ነገሮች የወደቁበት ሰዓት ነበረ። ብዙ ኪሳራዎች ነበሩ። እንደ አዲስ የምንጀምርበት ሞመንት ነበር። የዛ ጊዜ ላይ ከሞራልም አንጻር ብቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኒሽት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንቶርሽፖች አሉ። ብዙ በቃ ብቻ ሰውም ትተዋወቃለ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው። ክሬቲቭ ሀብ ከሁለት ዓመታት በፊት በመንግሥት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ሥራዎች ላይ ተሰማርተው የነበሩ ሀምሳ ወጣት ሥራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ሥራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ሥራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል ስልጠናዎችን እንሰጣቸዋለን ያ ስልጠና እነሱ ልጆቹ ላይ እስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት ወይም በአይሲቲ ላይ ሊሆን ይችላል። እየሰሩ ያሉት ያንን ክፍተት ሊያጥብላቸው የሚችል ወይም እነሱን ሊያሳድጋቸው፣ ቢዝነሳቸውን ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን። ወርክሾፖችንም እንሰጣለን ማለት ነው። አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው አለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሜ ያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች። ፐርሰናል የሆኑ የእነሱንም ውድቀት ያለበትን ውድቀት አንስቶልህ እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትናለሁ። የሰውን እድገት ስታየው አንተ ሞራል ይሰማልና፣ እንደዚህ አይነት ሰዎች በብዛት ነበሩ የዛ ታይም ላይ ከኋላ ያለውን ስትራግል ማታቀው ከሆነ አንተ እንዴት ይሄ ሁላ እየጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይም ያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እንቅ እሱ ከእሱ ውጭ ምናለ ውድቀቱ ሁላ ያለፈበትን ስታየው ለአንተም በቃ እንደ እኔስ ብለን እንትን ማለት ይችላል። ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል። የተለያዩ ሰዎች እየመጡ አንተዋን የሚሆን በግሩፕም ያንን ትሬኒንግ ስልጠና ምናምን በምናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል፣ ወይ እነዛን ሰዎች የበለጠ ሜንቶር በማድረግ እንዳያውቁት ማድረግ ሊሆን ይችላል። እና በሱ በሱ የበለጠ ጥቅም አለው ብዬ አስባለሁ። ኤርሚያስ ከጓደኞቹ ጋር ማዕከሉን ከተቀላቀሉ በኋላ ስራዎቻቸውን ማስፋፋት እንደቻሉ ይገልጻል። ክሬቲቭ ሀብስ ገባ የነበረኝ አንድ ካምፓኒ ወይም ደግሞ አንድ ስታርታፕ ነው የነበረኝ፣ አሁን አምስት ስድስት አለኝ። የፋሽን ዲዛይነሯ ሳራ ንጉሴም ማዕከሉ በሰጣት ድጋፍ ስራዋ ማደጉንና ገበያዋም መስፋፋቱን ትገልጻለች። የዛሬ አምስት አመት ውታይን ጁለሪ ላይ እየሰራው ነበር ልብስንም ገና እንደ ስኬች ደረጃ ላይ ያለውበት ፖይንት ነበረ። እያለ እያለ ነው እዚህ ደረጃ የደረሰው። ኢንተርናሽናል ፖይንት ላይ ደርሰናል። ወደ ኒውዮርክ ምናምን እንልካለን። በፒሳዎችም ቢሆን ተቀባዮች አሉን። እዛ እዛ ስቶሮች ላይ የምንሸጥበት ሁኔታ አለ። አንደኛው እዚህ ቦታ ላይ እንዲደርስ በጣም ኢንፍሉዌንስ አለባቸው አለው ብዬ ከማስብበት ቦታ ክሬቲቭ አብ ነው። ወጣቶቹ አዳዲስ ስራዎቻቸውን እንዲያሳዩና ከተለያዩ ሰዎች ጋር እንዲገናኙ ለማስቻል በማዕከሉ ውስጥ በየጊዜው አውደርኤዎችን እንደሚያዘጋጁ ስራ አስኪያጁ አቤኔዘር ሰይፈ ይናገራል። በማዕከሉ መጠቀም ለሚፈልጉ ስራ ፈጣሪዎች ብዙ እድሎች እንዳሉም ያብራራል። አሁን ፋሽን ላይ የሚሰሩት ልጆች ልብስ ላይ ነው የሚሰሩት። አይሲቲ ላይ የሚሰሩት ልጆች ደግሞ የተለያዩ ዌብሳይቶች፣ ሞባይል አፕሊኬሽኖችን ይሰራሉ። ለምሳሌ ፋሽን ላይ ያሉት ልጆች ከአይሲቲ ላይ ከሚሰሩት ልጆች ጋር በማገናኘት ለእነሱ ኢኮሜርስ ይሄ የኦንላይን በኢንተርኔት ገብተው የመገበያየት በደንብ እንዲያሳድጉ እናደርጋቸዋለን ማለት ነው። ሁለቱም አንድ አይነት ሌቭል ላይ ያሉ ስታርታፖች ለእነሱ ዌብሳይት መስራት ይችላሉ ማለት ነው። ይደጋግፋሉ። እንዲደጋገፉም እድል እንሰጣቸዋለን ማለት ነው። ማዕከሉ ከተቋቋመ ጀምሮ እስካሁን በስምንት ዘርፎች የተሰማሩ 250 ወጣት ሥራ ፈጣሪዎችን በነፃ እያገዘ እንደሚገኝ የሚናገረው አቤኔዘር አሁንም እንዲህ አይነት ወጣቶችን ለመቀበል ዝግጅዎች ነን ይላል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል እናመሰግናለን። ከአንድ ዓመት በፊት በፕሪቶሪያ የተደረገውን ግጭት በዘላቂነት የማቆም የሰላም ስምምነት እጅግ ብዙ የክፍተቶች እንዳሉበት ቢገለጽም ጦርነት ሲካሄድ በቆየባቸው አካባቢዎች ሰላም እንዲሰፍን ለማድረግ አስችሏል። በጦርነቱ ተሳታፊ በነበሩት በትግራይ በአማራና በአፋር ክልሎች ያሉ ወጣቶች በሰላም ስምምነቱ አስፈላጊ ላይ ይስማማሉ። ይሁን እንጂ በፕሪቶሪያው ስምምነት ላይ የተለያዩ አቋሞች እንዳላቸው ለአሜሪካ ድምጽ አስታውቀዋል። የዚህን ጉዳይ ዝርዝር ኤደን ገረሞት አስደምጠናለች። ከአንድ አመት በፊት የጦርነት ማዕከል በነበረችው ትግራይ ሽረ እንደስላሴ ነዋሪ የሆነው የሁለተኛ ዓመት የቲያትር ጥበብ ተማሪ ሰመረ መኮንን በኢትዮጵያ የፌዴራል መንግስትና በህወሀት ኃይሎች መካከል የተፈረመው የፕሪቶሪያው የሰላም ስምምነት በትግራይ ያለውን ችግር ሙሉ ለሙሉ ባይቀርፍም የሰላም ነፋስ እንዲነፍስ እድል ፈጥሯል ብሎ ያምናል። የትሪቶሪያ ስምነት ከተፈረመ ወደ ትግራይ ላይ ብዙ ነገር አለ፣ ብዙ ለውጦች አሉ። ቢያንስ ቢያንስ የብር እና የድሮን ድምፅ የውጊያ ድምፅ በምን አሰማም። ከተማ ላይ ገጠርም ቢሆን እንደዛ አይነት ነገር አለ። እህልም ይገባል በትንሹ ማለት ነው። ላይክ እንደ ድሮ አደለም ያለው ሁኔታው ግን የትሪቶሪያዊ ስምነት የዘገየም ቢሆን ብዙ ሰው ዋጋ የከፈለ ሰው ነበርና፣ ከዛ ቀድሞ ቢሆን ብለህ የምታስበው ነገር አለ በፕሪቶሪያ ስምምነት። እኔ ለምሳሌ ወንድሜ ከፕሪቶሪያ ሳምንት በፊት ነው ሰው እና ቢያንስ ቢያንስ ቀድሞ ቢሆን ምናምን ትላለህ። ብዙ ወጣቶችን ማትረፍ ይቻል ነበረ በጦርነቱ ምክንያት እና አሁንም ሙሉ በሙሉ እንኳን ባይባሉም የሻዕቢያ ሰራዊትም አለ ትግራይ ውስጥ የአማራ ሀይሎችን የሚያያዙት እንደዛ እንደዛ አይነት ነገሮች ችግሮች አሉ። የተናቀለውም ወደ ስዋል ተመለሰም። እንደዛ አይነት ችግሮች አሉ እንጂ ብዙ ጥሩ ቀን ነበረ ብዬ ነው የማስበው። የፕሪቶሪያ ስምምነት በተመሳሳይ የአፋር ክልል የሰመራ ዩኒቨርሲቲ የፖለቲካ ሳይንስ የመጨረሻ ዓመት ተማሪ የሆነው ሀቢብ መሐመድ የፕሪቶሪያው ስምምነት ዝርዝር ፖለቲካዊ ጉዳዮች ውስጥ ባይገባም የታለመው ሰላም የምጣበት ስኬታማ ውል ነው ብሎ ያምናል። ሰላም ስምምነት ጉዳት አይኖረውም ከዛሬ ለአንድ ዓመት ያክል ጥቅም ነው ያየ ነው። ያ ማለት ምንድን ነው አንደኛ ጦርነቱ ህዝባዊ ደረጃ ዛልፎ ስለነበረ በህዝባችን ደግሞ እያንዳንዱ ቤት ገብቶ ስለነበረ በተለይ አፋር ላይ በተለይ በልዩ ሁኔታ ሁለት ዞን ዞን አራት እና ዞን ሁለት ጦርነት ገብቶ የነበረበት ህዝብ ነው። ቢያንስ ሀምሳ ፐርሰንት ህዝብ የጦርነቱ ጠጠቂ በዳይሬክት ማለት ነው፣ ኢንዳይሬክት ሳይሆን ዳይሬክት የጦርነቱ ጠጠቂ ከሀምሳ ፐርሰንት በላይ ወረዳዎች እና ህዝብ ተጠቂ ስለነበረ ጦርነት መቆሙ በመጀመሪያ ደረጃ ለእኛ ጥቅም ነው የሚሰጠው። ይሁን እንጂ በአማራ ክልል በባህርዳር ከተማ በንግድ ስራ ላይ ተሰማርታ የምትሰራው ብርቱካን አበበ የሰላም ስምምነት በሐሳብ ደረጃ መልካም ቢሆንም የፕሪቶሪያው የሰላም ስምምነት ግን ግልጽ አለመሆኑ በክልሉ ይበልጥ ግጭትና ውጥረት እንዲሰፍን አድርጓል ትላለች። ምንም ያገኘው ነገር የለም። አንደኛ ስምምነቱ ግልጽ አይደለም። መንግስት ራሱ ተስማምቶ መጣ፣ ለህዝብ ግልጽ ያደረገው ነገር የለው። ግልጽ አለማድረጉም የተነሳ የአማራ ክልል በተለያየ ቦታ ግጭት ነው። ከግጭቱ አልፎ ኑሮ ውድነት ነው። ለምን ግጭት? ሰላም በሌለበት አካባቢ ሁሉም ነገር ሰላም ሲሆን ነው ሁሉም ይሸራሸል። አሁን ባህር ዳር ከተማ አሁን ለምሳሌ በጣም በውጥረት ላይ ነው የምንኖር። ስለዚህ ይህ ስምምነት መጀመሪያ ስስማሙ መንግስት የተስማማሙበትን በዚህ በዚህ ነጥብ ተስማምቻለሁ ይሄን ይሄ ላረግ ነው ብሎ ለሕዝብ ይፋ ቢያደርግ የተሻለ ነው ግን ለእኛ ስምምነቱ የባሰ ድግዳን የሆነብን ጋና የሆነብን ግጭቱን ተነሱ። የሰመራ ዩኒቨርሲቲ ተማሪው ሀቢብ መሐመድ በክልሉ ቢዘገይም የመልሶ ማቋቋም ስራዎች መጀመራቸውም ተስፋ ሰጭ ናቸው ይላል። ግንነቱ ግልጽ ነው። ምክንያቱም ጦርነቱ የነበረው በትግራይ ክልል ነበረው በህወሀት እና በፌዴራል መንግስት በኩል በመንግስት ላይ በተከፈተ ጥቃት መነሻ ነው። ስለዚህ በዛ በሁለቱ አካላት መሀል የተደረገ ስምምነት ግልጽ ነው። ሌሎች ጦርነቶች አይነሱም ወይ?

ስራ የተፈጠረ ናቸው። ለምሳሌ በእርሻ ላይ በማህበር አዳራቸው በእርሻ የተማሩ አሉ። የሽረ እንዳስላሴ ነዋሪው ሰመረ መኮንን በቀጣይ የክልሉ እጣ ፈንታ ዙሪያ ስጋቶችና ጭንቀቶች አሉት። ያው እውነት ለመናገር በኢትዮጵያ ተስፋ የቆረጥኩበት ጊዜ ነው። እንደ እኔ ሀስታ ማለት ነው እና ላይክ ሰርተ መለዎች ምናምን እኔ ዩኒቨርሲቲ ተማሪ ነኝ አጋጣሚ እና ተስፋ ታጣበታለ በነበረው ሁኔታ ላይክ ትራማውን ሊሆን ይችላል። ምንም አይነት የስራ ሁኔታውን ከበፊት እንደ በፊቱ አይደለም። ግን ትንሽ ለውጥ ያለ ይመስለኛል። ስለመስራት፣ ስለመለወጥ ምናምን ደሳቀራ ሲል ማየት ጀምር ያሉ ይህን ማስበት በትለል ቦና እንደ ኔ እንደ ሰመረ ለምሳሌ ቀይ ባር ኬዝ ምናምን ሲነሳ በቲቪ ምናምን ስትመለከት የሆነ ፍርሃት ይሰማኛል እንደ ትግራዋይ ማለት ነው። ምክንያቱም ጦርነት ከተካሄደ በትግራይ መሬት ነው የሚያልፈው ምናምን ስለማሰብ ጋ ሊከፍል ነው ምናምን ጊዜ ይጨነቃለሁ እንደ ድሮ እንደዛ አይነት የስነ ልቦና ሥርዓት አለን። እኔ የተፈናቃዮቹ ጉዳይ በጣም ያሳዝነኛልና ተፈናቃዮቹ አሁን በቂ መጠለያም የላቸውም። ግሮም ውስጥ ያሉት ይሄ ነው ማስበብ እና አዝናለሁ። ከምዕራብ ትግራይ እና ከደቡብ ትግራይ የተጠናቀለ ብዙ ጊዜ በትግራይ ታሪክም ደርቅ ምናም ሲነሳ ወደ ምዕራብ እና ወደ ደቡብ የሚሰራበት ምን ነው እና አሁን ተቸግሮ ምናምን ሳየው ትንሽ ይሰማኛል። በተመሳሳይ የባህር ዳር ነዋሪ የሆነችው ብርቱካንም ከሰላም ስምምነቱ በኋላ በክልሉ የተፈጠረው ግጭት ማህበረሰቡ በሰላም ወጥቶ እንዳይገባ እንዳደረገው በመግለጽ ከባድ የስነልቦና ጫና አሳድሯል፣ ትላለች። ዘራፊ ደስቷል። በየወጣንበት በሰው ሰው ቤትሽን አንኳክቶ ሌባ ቤት እየገባ እኮ ነው ያለ ቤትን አንኳክቶ ሌባ ነው። መንግስትን ሌቦች ሊቆጣጠር ልን አልቻለም። ሌቦችን ፖሊስ ደስ አታመለከችም። ፖሊስ ጣቢያ የለም ስትሄጂም እኔም በራሴ ተጨንቄ ነው ተቀምጬ ነው የሚልሽ። የጋካ የጋካ ካገኘሽ እንኳ አላየሉ። ለዚህ የባለበት ሌባ ዘራፊ ይበዛበት ሀገር ላይ እንዴት አይነት የስጋት ሰላም ከሌለ ደግሞ ምንም ነገር የለም። አሁንም ስጋቱ ራሱ ሊገለመ አንድ አመቱ በጣም ከባድ ነው። ውጥረት ነው። ጦርነቱ በተካሄደባቸው አካባቢዎች አንጻራዊ ሰላም ቢሰፍንም የማህበረሰብ ስነልቦና ላይ ግን በበቂ ሁኔታ እየተሰራ እንዳልሆነ የማህበራዊ ሳይንስና የስነ ልቦና ባለሙያዎች ይስማማሉ። የአሜሪካ ድምጽ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ በቅርብ ጊዜ የተሰሩ ጥናቶች የስነልቦና ችግር ከፍ ማለቱን አመላክተዋል ሲሉ አስታውቀዋል። እያስተዋልናቸው ያሉ ጫናዎችም አሉ። ጥናቶችም ውጤቶች አሉ። ከአራት ወጣቶች አንዱ በተለያየ አይነት የስነ ልቦና ችግር እንደሚገጥመው ጥናቶች አሳይተዋል። ይህ ማለት ጭንቀት፣ ድብርት እና ራስ ላይ ጉዳት ማድረስንም ጨምሮ ጥላሸት፣ ተስፋ መቁረጥ ከአራት ወጣት አንድ ወጣት ከባድ ያልሆነ የስነ ልቦና ጭንቀት እንደሚያጋጥማቸው እናውቃለን። ሀገሪቱ አሁን ያለችበት የፖለቲካና የምጣኔ ሀብት ምህዳር ከወጣቶች ፍላጎትና መሻት ጋር እንደማይመጣጠንም ዶክተር አወቀ ያስረዳሉ። ወጣቶች ጋር ለየት የሚያደርጋቸው አንደኛ ነጋቸውን ሰርተው አልጨረሱም። ስለዚህ ክሊር የሆነ ፍኖተ ካርታ ለህይወታቸው በጣም የመፈለግ ጉልበት ላይ ነው ያሉት። እሱ ሲጨልም መንገዱ ይጠፋቸዋል። ሁለተኛ ደግሞ ከህይወት ልምድ የሚባለው ማጣት አለ፣ ማግኘት አለ፣ በህይወት መቆም አለ፣ መቀጠል አለ ሚል ይሄ ተጠራቀመ ከህይወት ልምድ የመጣ ትምህርት የለም እዚህ ዓመት እንደዚህ አድርጌ ምናምን በጣም ኤነርጀቲክ የሆነና ውስጥ ያለ ስሜት አለ። አንገርም አለ አንገርም ላይሆን ይችላል፣ ነስሰም እሱ በሆነ ነገር መገለጽ መቻል አለበት። ወይ ትምህርታቸውን ተምረው ወይ በፈጠራ በስፖርታዊ እንቅስቃሴ በሆነ ነገር ነው ዲስቻርጅ የሚደረገው ብዙ ጊዜ እና አጋጣሚው ሳይኖር ሲቀር ስታክ የማድረግ ነገር በማሰብ ማቆም ከዛ ደግሞ ቶሎ ዴስፔሬት መሆን፣ እጅ መስጠት፣ ከዛ ቶሎ ራስ ላይ ጉዳት ለማድረስ ወይም ደግሞ ለዓለምም ለእኔ ትረስትድ አይደለችም ወይ ደግሞ የምታምንባት አይደለም። መንግስትም የሚታመንበት አይደለም። ተቋም የሚታመንበት አይደለም። ስለዚህ ማን ላይ እምነት ልጣል የሚል ነገር ውስጥ ይገባሉ ማለት ነው። በሀገሪቱ እንደሚተገበር የተገለጸው የሽግግር ፍትህ ሂደትም ትኩረቱ በፍርድ ቤት ሂደቶች ላይ ብቻ ማድረጉ ዘላቂ የሆነ ሰላም ለማምጣት እንዲሁም የማህበረሰብ ስነ ልቦናን ለማከም ብቻውን ውጤታማ አይሆንም ሲሉም ዶክተር አወቀ አሳስበዋል። የሽግግር ፍትህ የአንዳንድ ፖለቲካዊ ሳ ሚሊተሪ ሳም ትርጉም ይሰጣሉ፣ ግን አፈጻጸማቸው ላይ ስነ ልቦናዊ ተኮር ሳይሆኑ ሲሄድ ጥቅም ሳይኖራቸው ይቀጥላል። የፍርድ ቤት ሂደት ብቻ ይሆናል። ግን ከዛ በፊት የሚገርምሽ ሩዋንዳ የተደረገው ሂደት ሰዎች ችግሩን ናሬት ያደርጉ ነበረ። ከዛ ከሌላው አካል ጋር ፍትር ማግኘት ፈልጋለሁ ካሉት ጋር አብሮ መሆን ይችላሉ ወይ? ለምሳሌ በወርክሾፕ በስብሰባ አብሮ ኢንተራክት በማድረግ አንድ ላይ ማድረግ ሰዎችን ይሄን ቁስልን ማሻር ሂደቶች፣ ህግ የመተረክ እንዲረዱት የማድረግ የማስተማር እንዴት ሊፈጠር ይችላል ያስፈልግ ነበር። ካለዛ ግን ይሄ ዝም ብሎ ወደ ህይወታቸው ቀጥታ የማይደርሰው ነገር ላይ ብቻ ሲሆን አየር ላይ ይቀራሉ። ለመሰራት ተሰርቶ ነበረ፣ ችግር ፍትህ ይደናል ባላል ግን ከሰው ልብ ሳይገባ ሊቀር ይችላል ብዬ አስባለሁ። ዶክተር አወቀ አሁንም በቀጣይ መንግስትና ሌሎች ባለድርሻ አካላት በበዳይ እንዲሁም ደግሞ በተበዳይ ስነ ልቦና ላይ ያተኮሩ የውይይት መድረኮችን በማዘጋጀት ዘላቂ የሆነ የትውልድ ፈውስ ሂደትን ማሳካት መቻል አለባቸው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ እደን ገረመው ከዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ጉዳዮችን ያጋራናል። ዓለም አትሌቲክስ የፕላቲኒየም ደረጃ ባለው የሻንጋይ ማራቶን ኢትዮጵያዊቷ አትሌት ስራነሽ ይርጋዳኝ ያሸንፋለች። አትሌቷ ውድድሩን ሁለት ሰዓት ከ21 ደቂቃ ከ28 ሰከንድ በሆነ ጊዜ በማጠናቀቅ አንደኛ ስትወጣ፣ ተከታዮቹን የሜዳሊያ ደረጃዎች ይዘው ያጠናቀቁት ኬንያውያን አትሌቶች ናቸው። ኬንያዊው አትሌት ፊሊሞን ኬፕቹምባ ባሸነፈበት የወንዶች ምድብ ኢትዮጵያውያን አትሌቶች ስድስተኛና ሰባተኛ ሆነው ነው ያጠናቀቁት። በስፔን ማድሪድ አቅራቢያ በተካሄደ የሀገር አቋራጭ ውድድር ደግሞ በሴቶ ሴቶች ኢትዮጵያውያኑ ልቅና አምባውና አሳየች ይቼው በቅደም ተከተል አንደኛና ሁለተኛ በመሆን አሸንፈዋል። በውድድሩ ጣሊያናዊቷ ናዲያ ባቶክለቲ ሶስተኛ መውጣቷን የዓለም አትሌቲክስ መረጃ ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ከአዶልፍ ሂትለር ጋር በማመሳሰል አስተያየት የሰጡት የእንግሊዝ እግር ኳስ ማህበር ምክር ቤት አባል ሐሙስ ዕለት ከስልጣናቸው ተነሱ። የምክር ቤቱ አባል ዋሲም ሀቅ የእስራኤልና የሐማስ ግጭትን አስመልክቶ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ምክንያት ከታገዱ በኋላ ነው ስልጣናቸውን የለቀቁት። አዶልፍ ሂትለር በቤንጃሚን ኔታንያሁ ይኮራል ብለው ከለጠፉ በኋላ ልጥፉን ቢያነሱም በዚህ ወር ከስራ ታግደው የቆዩት ሀቅ ሐሙስ ዕለት የስራ መልቀቂያ ደብዳቤ ለእግር ኳስ ማህበሩ ሊቀመንበር ዴቢ ሂዊት ማስገባታቸውን ሮይተርስ ዘግቧል። በደብዳቤያቸው የቅርብ ጊዜ ክስተቶች ጉልበትና ተስፋ እንዳጣ አድርገውኛል፣ ይህ እንዴት ሊሆን እንደቻለ በጣም አሳስቦኛል ብለዋል። በማህበራዊ የትስስር ገጻቸው ላይ ያሰፈሩት ጽሁፍ በቀጥታ ፖለቲከኛውን ማለትም የእስራኤሉን ጠቅላይ ሚኒስትር ኔታንያሁን የሚተች እንደሆነ የገለጹት ሀቅ ሆኖም ጽሁፌ አንዳንድ ጓደኞቼና የ የስራ ባልደረቦቼን በማሳዘኑ ይቅርታ ጠይቃለሁ ብለዋል። ከብዙ አይሁዳውያን ጋር ለብዙ አመታት በቅርበት መስራታቸውንና ወዳጅነት መፍጠራቸውንም ጠቅሰው ለእነርሱና ለተጎዱት ሁሉ ይቅርታዬን በድጋሚ ጠይቃለሁ ሲሉ ማክለዋል። የእንግሊዝ እግር ኳስ ማህበር ባወጣው መግለጫ እግር ኳስ አንድነት እንጂ መለያየት አይደለም የሚለውን አቋማችንን በድጋሚ እንገልጻለን ካለ በኋላ ሀቅ በማህበራዊ ብዙሀን መገናኛ ላይ ለሰጡት ተቀባይነት የሌለው አስተያየት የአይሁድ ማህበረሰብን ይቅርታ መጠየቃቸውን በደስታ እንቀበላለን ብሏል። በፈረንጆቹ አቆጣጠር ባለፈው አመት መጨረሻ ታሳስ ሰላሳ በአንዲት ሴት ላይ ፆታዊ ጥቃት ፈጽሟል በሚል ክስ የቀረበበት ብራዚላዊው ኮከብ ዳኒ አልቬስ በዘጠኝ አመት እስራት እንዲቀጣ አቃቢ ህግ እየጠየቀ ነው። በዓለም እግር ኳስ ውስጥ ካሉ ድንቅ ተጫዋቾች መካከል አንዱ የሆነው አልቬስ በባርሴሎና በሚገኝ አንድ የምሽት ክለብ ውስጥ ፈጽሟል በተባለው አስገድዶ መድፈር ወንጀል በነሐሴ ወር የተከሰሰ ሲሆን አሁን ደግሞ ለፍርድ እንደሚቀርብ ጉዳዩን የሚከታተለው ፍርድ ቤት አስታውቋል። ምንም አይነት ጥፋት እንዳልፈጸመ የሚገልጸው የቀድሞ የባርሴሎና ተከላካይ ከ23 ዓመቷ ከሳሹ ጋር የፈጸመው የወሲብ ግንኙነት በእርሷ ፈቃድ የሆነ እንጂ በማስገደድ የፈጸምኩት አይደለም ሲል ተከራክሯል። በዚህ ድርጊቱም የትዳር አጋሩን መበደሉን የጠቀሰው አልቬስ በይፋ ይቅርታ ጠይቋታል። የ40 ዓመቱ አልቬስ ከጥር ወር ጀምሮ በባርሴሎና በሚገኝ ፖሊስ ጣቢያ ውስጥ ታስሮ የሚገኝ ሲሆን ፍርድ ቤቱ ከሀገር ሊወጣ ይችላል የሚል ስጋት ስላደረበት የዋስትና ጥያቄዎቹን በሙሉ ውድቅ አድርጎበታል። ለፍርድ የሚቀርብበት ትክክለኛ ጊዜ ባይታወቅም የፈረንጆቹ አዲስ ዓመት እንደገባ በአጭር ጊዜ ውስጥ ችሎት እንደሚቀርብ ይጠበቃል። ተጫዋቹ ጥፋተኛ ሆኖ ከተገኘ ለተጎጂዋ 150 ዩሮ ካሳ እንዲከፈልና ለተጨማሪ አስር ዓመታት ከእርሷ ጋር ምንም አይነት ግንኙነት እንዳይኖረው ማቃቤ ሕግ ጠይቃለሁ ብሏል። አልቬስ ከባርሴሎና ጋር ሶስት የቻምፒዮንስ ሊግ ዋንጫዎችን እና ከ ብራዚል ጋር ሁለት የኮፓ አሜሪካን ጨምሮ አርባ ሁለት ዋንጫዎችን አንስቷል። ባለፈው ዓመት በካታር የዓለም ዋንጫ ላይ ለብራዚል መጫወቱም ይታወሳል። በመጨረሻም የጣሊያኑ ቁጥር አንድ የሜዳ ቴኒስ ተጫዋች ጃኒክ ሲነር ሀገሩን የዓለም ሻምፒዮን አድርጓል። በውድድሩ መስራች ስም ዴቪስ ካፕ በመባል የሚታወቀው የዓለም ሜዳ ቴኒስ ዋንጫ የፍጻሜ ጨዋታ ትናንት በስፔን ማላጋ ሲካሄድ ጣሊያን አውስትራሊያን ሁለት ለዜሮ በማሸነፍ ከ47 ዓመታት በኋላ ዋንጫውን አንስታለች። በመጀመሪያው ዙር የፍጻሜ ጨዋታ ማቴዮ አርናልዲ አሌክሲ ፖፔሪንን 7 ለ5 2 ለ6 እና 6 ለ4 በመርታት ጣሊያንን 1 ለ0 ለዜሮ እንድትመራ ያስቻለ ሲሆን በመቀጠል ሲነር ዴሚናውርን ስድስት ለሶስት ና ስድስት ለዜሮ በማሸነፍ በድምሩ ሁለት ለዜሮ በሆነ ውጤት ሀገሩን የዋንጫው ባለቤት አድርጓል። ሲነር ሀገሩ ጣሊያን እንደ አውሮፓውያኑ ከ1976 ወዲህ ለመጀመሪያ ጊዜ የዴቪስ ዋንጫን በማግኘቷ የተሰማውን ደስታ ሲገልጽ ለቡድኑ አባላት በሙሉ የማይታመን ስሜት ፈጥሮብናል፣ ሁላችንም ደስተኞች ነን ማለቱን የሮይተርስ ዘገባ ያመለክታል። የዓለም ቁጥር አራት የሆነው ሲነር ሳምንት ቱርናመንቱን አምስት ጨዋታዎች አድርጎ ሁሉንም ያሸነፈ ሲሆን ቅዳሜ በተካሄደው የግማሽ ፍጻሜ ጨዋታ ሰርቢያዊውን የዓለም ቁጥር አንድ ኖቫክ ጆኮቪችንም በማሸነፍ ሀገሩን ለፍጻሜ ማድረስ ችሏል። የትላንቱ ዋንጫ ለጣሊያን በታሪክ ሁለተኛዋ ሲሆን፣ አውስትራሊያ 29ኛ ዋንጫዋን ለማንሳት ያደረገችው ፍልሚያ አልተሳካላትም። አውስትራሊያ ባለፈው ዓመትም ለፍጻሜ ደርሳ በካናዳ ተሸንፋለች። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ እናመሰግናለን። አሁን ወደ ሌላኛዋ አፍሪካ ሀገር ማላዊ እናቀናለን። የማላዊ መንግስት ከተባበሩት መንግስታት የሕፃናት ድርጅት ዩኒሴፍና የእጅ ስልክ ትስስር አገልግሎት ሰጪ ከሆነው ኤርሴል ተቋም ጋር በመተባበር በማላዊ ገጠራማ አካባቢዎች ያሉ ተማሪዎች አዲስ የዲጂታል ቴክኖሎጂን እንዴት መጠቀም እንደሚችሉ እያገዘ ይገኛል። የላሜክ ማሳና ዘገባ በመቀጠል እናሰማቸዋለን። በማዕከላዊ ማላዊ የሚገኘው ሊንተፒ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለአምስት ዓመታት በሚቆየው ዘመንኛ የዲጂታል ቴክኖሎጂን በሚያዳርሰው መርሃ ግብር እንዲጠቀሙ ከተመረጡ የመጀመሪያዎቹ ዘጠኝ ትምህርት ቤቶች መካከል ይመደባሉ። በመርሃ ግብሩ ውስጥ ተሳታፊ የሆኑ ተማሪዎች ገና በሶስተኛ ወር ለውጡን እየተገነዘቡት እንደሆኑ ይናገራሉ። ጆአን ጄነሲስ ከትምህርት ቤቱ ተማሪዎች መካከል አንዷ ናት። መጀመሪያ ላይ መሳሪያ መጠቀምም አልችልም ነበር። አሁን ግን ችያለሁ። መምህራችን መሳሪያዎችን ሳንጠቀም ለመረዳት የሚያዳግቱንን ነገሮች ሳይቀር የምንሰራበትን መንገድ ያስተምሩናል። መሳሪያውን ተጠቅመን ስንመለከተው ነገሮችን መፍጠር ያለውን ትርጉም በእርግጥ ለመረዳት ችለናል። የመንግስት አሕዛዊ መረጃዎች እንደሚያሳዩት ማላዊ ውስጥ ከ15 እስከ 24 ዓመት ዕድሜ ክልል ውስጥ ከሚገኙት መካከል አራት በመቶ የሚሆኑት ብቻ የመረጃና የመገናኛ ቴክኖሎጂ ክህሎት አላቸው። ይህ የሆነበት ምክንያት የኢንተርኔት ዋጋ ውድ በመሆኑና አገልግሎቱም ለዲጂታል ትምህርት ግብዓትነት ተደራሽነት ሊሆን ባለመቻሉ ነው። ትምህርት ቤትን አገናኝ ኮኔክት ስኮል የተሰኘው መርሃ ግብር አጋሮች የሆኑት የማላዊ መንግስት፣ የተባበሩት መንግስታት የሕፃናት ድርጅት እንዲሁም የእጅ ስልክ ትስስር አገልግሎት ሰጪው ኤርቴል እያንዳንዱን ትምህርት ቤት በዘመነኛ ቴሌቪዥኖች፣ ታብሌቶችና ነጻ ኢንተርኔት ትስስር በማስታጠቅ ክፍተቱን ለመሙላት እየጣሩ ይገኛሉ። የኤርቴል ማላዊ ባልደረባዋ ኖራ ቻቮላ ቼርዋ እንደሚሉት ድርጅቱ ለትምህርት ቤቶች ነጻ ኢንተርኔት አገልግሎት እያቀረበ ነው። አዳዲሶቹ መተግበሪያዎች በአንዳንድ ትምህርት ቤቶች ያለውን ጉድለትም ለመሙላት እየረዱ ነው። ቤተ ሙከራዎች በማይኖሩበት ጊዜ እኒህ ተማሪዎች የፊዚክስ ሙከራዎችን የትምህርት ሚኒስቴር እና በእነዚህ ታብሌቶች ላይ የተጫነውን ሚላ የተሰኘውን መተግበሪያ መጠቀም ይችላሉ። ማይላ በሰሜናዊ ማላዊ በሚገኘው ሙዙዙ ዩኒቨርሲቲ ተማሪዎች የተሰራ ምናባዊ ሳይንስ ቤተ ሙከራ መተግበሪያ ነው። አንዳንድ የትምህርት ቤቱ ኃላፊዎች ለመርሃ ግብሩ ተጨማሪ ታብሌቶች እንደሚያስፈልጉ ይናገራሉ። ኖቫ ካምቱንዚ የልንቴፔ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው። በአጠቃላይ በትምህርት ቤቱ የተመዘገቡት 350 የሚጠጉ ተማሪዎች ሲሆኑ ታብሌቶች ግን 20 ብቻ ናቸው። ከዚህ ውስጥ አንደኛው የመምህሩ ሲሆን 19 ብቻ ናቸው የተማሪዎች። ታዲያ በዚህ ሁኔታ እነዚህ መሳሪያዎች በብቃት መጠቀም እንችላለን። የማላዊ መንግስት ተጨማሪ ታብሌቶችን ለማግኘት ጥረት እያደረገ መሆኑን አስታውቋል። ችሞራ ማይኬካ በማላዊ የትምህርት ሚኒስቴር የሳይንስ ቴክኖሎጂና ግኝት ጉዳዮች ኃላፊ ናቸው። አሁን እኔ በማወራበት አፍታ ማይላብን በተመረጡ ትምህርት ቤቶች ለማስጀመር የሚያገለግሉ መሳሪያዎችን ለመግዛት የእቃ ግዢ ሂደት ተጀምሯል። እያደገ ይሄዳል። እስከዚያው ማይኪካ እስከ አውሮፓውያኑ 2023 ድረስ ከ8ሺህ በላይ ለሚሆኑ የሕዝብ ትምህርት ቤቶች የዲጂታል ትምህርት መረጃዎችን ለማዳረስ ያለውን ፍላጎት አስመልክቶ ከዓለም አቀፉ የቴሌኮሚኒኬሽን ኅብረት የተባበሩት መንግስታት የህፃናት ድርጅትና ጊጋ ኢኒሽቲቭ ከተባለው ተቋም ጋር መንግስታቸው መፈራረሙን አክለዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ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 ከአሜሪካ ድምፅ ይተላለፍላችሁ ከነበረው ጋቢና ቪኦኤ ጋር አብራችሁ ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው አብረን ቆይተዋል። መልካም ምሽት ይሁንላችሁ።